እኔና የእድሜ ኩዬዎቼ የተማርነው ነው። እንዴት ነበረ? ደብተርና ብዕር ሸክፈን መምህር አለበት ወደ ተባለበት ትምህርት ቤት በአጀብ ተመን አልነበረምን? የቀጣይ ዘመን ትምህርት ግን ከዚህ ልማድ ለወጥ የሚል መሆኑን ፍንጭ የሚያሳዩ ግኝቶች ብቅ ብለዋል። ወደ ትምህርት ቤት ከሚያቀኑ ተማሪዎች ጎን ለጎን ወደ ተማሪዎች የሚመጡ ትምህርት ቤቶችን ልናይ እንችላለን። በዚህ ማሳያ እንዲሆነኝ ስለ አንድ ኢትዮጵያ የበይነ መረብ ላይ አስኳላ ትምህርት ቤት ነግራችኋለሁ። አይቱቶር ኢትዮጵያ ይባላል ስሙ። ውድ ተማሪዎች፣ ዛሬ ደግሞ እንደተለመደው የሰባተኛ ና ስምንተኛ ክፍል አይቱቶር ኢትዮጵያ ኬሚስትሪ ቪዲዮ ቡክ በውስጣቸው ምን ምን እንዳካትቱ በጥቂቱ ንቃኝ ያለን አብራችሁን ቆዩ። ኢትዮጵያ ውስጥ ያለውን ከረንት ላይ ያለውን ትምህርት በቴክኖሎጂ የመደገፍ ስራ ነው የሚሰራው። ከሰባተኛ ክፍል እስከ አስራ ሁለተኛ ክፍል ላይ ያሉ ተማሪዎች የኢትዮጵያን ካሪኩለም የኢትዮጵያን መምህራን፣ የኢትዮጵያ ቴክኖሎጂ ኤክስፐርቶች አንድ ላይ በመሆን ልጆቹ የሚማሩትን ነገር በቪዲዮ፣ በአኒሜሽን፣ በፕሬዘንቴሽን ኦዲዮዎችን አንድ ላይ በመጨመር እጅግ በጣም ጣፋጭ እንዲሆን አድርገው ለልጆቹ ከሰባት እስከ አስራ ሁለተኛ ክፍል ላሉ ልጆች እንደ ሰፕሊመንታሪ፣ እንደ ድጋፍ ሰጪ ማቴሪያሎች ያዘጋጃሉ። ያንን ቪዲዮዎች እነዛን ቪዲዮዎች ደግሞ ልጆቹ ስልካቸው ላይ ታብሌታቸው ላይ ቤታቸው ኢንተርኔት ካላቸው በዌብሳይት ኮምፒውተር ካላቸው በኮምፒውተር ይህንን ነገር ማየት የሚችሉበት ነገር ነው። ሲስተሙ ሳይድ ነው ሞ ያለው። መንበሩ በቀለን የሰማችሁት የኢትዮጵያ አንደኛና ሁለተኛ ደረጃ ተማሪዎችን አጋዥ ትምህርት ለመስጠት የተመሰረተው አይቱቶር መርሃግብር አንደኛ መስራች ነው። አይቱቶር ኢትዮጵያ በየደረጃው ለሚገኙ ተማሪዎች የሚሆኑ ማስተማሪያ ቪዲዮዎችና አኒሜሽኖች የተሰነዱበት ስፍራ ነው። በዚህ መልኩ የቀረቡት ማስተማሪያዎች ተማሪዎች የሚማሩት ትምህርት በቀላሉ እንዲሰርጽባቸው ያደርጋል ብለው ያምናሉ ፈጣሪዎቹ። አውታሩን የማዘጋጀት መንገድ ግን ቀላል የሚባል ስራ አልጠየቅም። ብዙ ዲፓርትመንቶች ናቸው ዝግጅቱ ላይ አንድ ላይ የሚሳተፉት። መምህራኖች አሉ፣ ሌላም መምህራኖች ሆነው ደግሞ እነዛን መምህራን ኦዲት የሚያደርጉ አሉ። ቴክኖሎጂካሊ የቴክኒካል ቪዲዮ ኤዲተር ቲም አለ፣ አኒሜተር አለን። እነዚህ ሁሉ አንድ ላይ ሆነው ነው መጀመሪያ ስክሪፕት የሚጽፍ መምህር አለ። ያንን ስክሪፕት እየጻፈ እያጠፋ የተለያዩ ነገሮችን ፎርሙላዎችን እያሳየ ወርክአውት እየሰራ እዛ ስቱዲዮ ውስጥ ያንን ነገር ይሰራል። እሱ የሰራውን ነገር ኦዲት የሚያደርጉት መምህራኖች ኦዲት ያደርጉታል። ያንን ካለፈ በኋላ ደግሞ የሚቆራረጡ የሚጨማመሩ ይሄ ፋይንቲውን የሚደረጉ ነገሮችን ደግሞ ወደ ቴክኖሎጂ ዲፓርትመንት ይገባል። ያ ካለፈ በኋላ ደግሞ ይሄ መጽሐፎቻችን ላይ ሙከራ ነክ ነገሮች ሲሆኑ ወደ አኒሜሽን ዲፓርትመንት ይገባል። እዛ ውስጥ ደግሞ ያቺ ነገር በአይን ስትታይ ያው ምናልባት ታውቀዋለህ ኢትዮጵያ ውስጥ ያለውን ነገር የላብራቶሪ ኢኩዊፕመንት ማስመጣት ትልቅ ትልቅ ፕሮብሌም ነው። አይደለም በግል ኢኒሽቲቭ ብን መንግስት ትምህርት ቤቶች ላይም እና እነዛን የላብራቶሪ ኤክስፐሪመንቶች በስሪ አኒሜተሮች በመጠቀም ላብራቶሪ ውስጥ እንዳሉ ሆነው እነዛን ሙከራዎች የተወሰኑ ሙከራዎችን ማየት እንዲችሉ የአኒሜሽን ዲፓርትመንት አለ። ከዛ በኋላ እነዚህ ነገሮች ሁሉ ያለቀ ነገሮችን ደግሞ ተቀብሎ ደግሞ ወደ ዌብሳይት፣ ወደ ሞባይል አፕሊኬሽን፣ ወደ ዴስክቶፕ አፕሊኬሽን የሚያስተካክል ደግሞ የራሱን የቻለ ቴክኒካል ዲፓርትመንት ኦር ቴክኒካል ቲም አለ። አይቱቶር ኢትዮጵያ ላይ የሚቀርቡት አጋዥ የቪዲዮ መጽሐፍትና ማብራሪያዎች ዋጋቸውን ቃኘት ቃኘት አድርጌ ያለሁ አርባ ዘጠኝ ብር፣ መቶ አርባ ሰባት ብር እስከ መቶ ዘጠና ስድስት ብር እያለ የሚያድግ ነው። ተማሪዎች በሚዘጋጅላቸው የይለፍ ቁልፍ አማካኝነት ወደ ድረ ገጹ ገብተው ትምህርቶቹን እንደሚከታተሉ ተገንዝቤ ያለሁ ትምርቶች ትምህርቶች እስከ አርባ ሺህ የሚጠጉ ሰዎች እንደገዛቸው በሺዎች የሚቆጠሩ ተመልካቾች ደግሞ እዚያው በይነ መረቡ ላይ እንዳዩቸው ተመልክቻለሁ። የአይቱቶር ኢትዮጵያ አንደኛ መስራች መንበሩ በቀለ እንደነገረኝ አውታሩ እዚህ ደረጃ ላይ የደረሰው የሚገጥሙትን መሰናክሎች እያለፈ ነው። ሁላችንም እንደምናውቀው ኢንተርኔት ብዙ ቦታ የለም። ያው ከተማዎች ላይ ነው በደንብ የሚገኘው። የኢንተርኔት ያለበትን ቦታ አቅም ያለው ሰው ካልሆነ በስተቀር ምናልባት ዋጋውም ከፍ ይላል እና ብዙ ሰዎች አይበረታቱም። ሞራሉን አያገኙትም። ቪዲዮ አዘጋጅተው ኢንተርኔት ላይ ለቀው እንደዚህ አይነት ነገሮችን መስራት ነገር ላይ አይታይም። ከዛ ባሻገር ደግሞ ኮፒራይት ችግር አለ። ኮፒራይቱን በጣም ይፈሩታል። ስራው በጣም አድካሚ ስለሆነ ከምንም በላይ ያንን ነገር ሰርቼ በኋላ ደግሞ ይዤ በወጣ ኮፒ ይደረጋል የሚል ፍራቻ አለ። እነዚህ ነገሮች ናቸው እስካሁን ያቆዩትና እኛ ደግሞ ወደዚህ ስራ እንድንገባ ያደረገን ቴክኖሎጂ ላይ ነው፣ ረጅም ጊዜ የሰራ ነው እና አሁን ቴክኖሎጂ ላይ ስናይ አንድ ሰው የሚፈልገውን ነገር ኤክስፐርት ሌቭል የሚያደርሰውን ነገር ዩቲዩብ ላይ ማግኘት ይችላል። አሁን አሁን ባለንበት ሁኔታ ላይ ወደ እኛ ሀገር ስንመጣ ደግሞ መጽሐፎቻችን ብቻ ናቸው ሪፈረንሶቻችን። የተለየ እንኳን አፕሮች የምናገኝባቸው ኢትዮጵያዊ ኢትዮጵያዊ የሚሉ ነገሮች የሉንም፣ አልተሰሩም። ዛትማች እናቀዋለን። ኢንተርኔቱ ችግር አለ፣ ኮፒራይቱ ችግር አለ፣ የታወቀ ነው። ግን ያው ህልም ተፈርቶ ሳይተኛ አይታደርም እና ስራውን ጀመር ነው። በጣም በብዙ ሺህ የሚቆጠሩ ቪዲዮዎች አመታትን ወስደን ነው ፕሮዲስ ያደረግነው። የአሜሪካውያን የበይነ መረብ ላይ ትምህርት ቤት ካህን አካዳሚን እንደ መነሻ ሀሳብ የወሰደው አይቱቶሪ ኢትዮጵያ ከመዋለ ሕጻናት ጀምሮ በመላ ሀገሪቱ ላሉ ተማሪዎች እንዲዳረስ እቅድ መያዙን የነገረን መንበሩ በቀለ በአንዳንድ ትምህርት ቤቶች አገልግሎቱ በነጻ የሚዳረስበትን ጥረት እንደጀምሩም ማጫውቶኛል። ትምህርት ለሀገር ያለውን ፋይዳ በመጥቀስም በሕልማቸው የሚያምን ሁሉ እንዲያግዛቸው ግብዣ ያቀርባል። ትምህርት ላይ መስራት ማለት ነት ለመናገር ሀገር ላይ መስራት ማለት ነውና ይህ ሁሉም የማህበረሰቡ አካል አንድ ላይ ሆኖ የሚሰራው ስራ መሆን አለበት ብዬ አስባለሁ። ትምህርት ነው። ለጋቢና ቪኦኤ፣ ሀብታሙ ስዩም፣ ዋሽንግተን ዲሲ።